መጽሐፈ ኢዮብ ምዕራፍ ሃያ ናዕማታዊውም ሶፋር መለሰ፣ እንዲህም አለ። ስለዚህ በውስጤ ስላለው ችኰላ አሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ፣ የማስተዋሌም መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኀጢአተኛ ፉከራ አጭር መሆኑን የዝንጎዎችም ደስታ ቅጽበት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ፣ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ሕልም ይበርራል እርሱም አይገኝም፣ እንደ ሌሊቱም ራእይ ይሰደዳል። ያየችውም ዓይን ዳግመኛ አታየውም፣ ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆቹን ያቈላምጣሉ፣ እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል ክፋት በአፉ ውስጥ ቢጣፍጥ በምላሱም በታች ቢሰውረው ቢጠብቀውም ባይተወውም በጕሮሮውም ቢይዘው መብሉ በአንጀቱ ውስጥ ይገለበጣል። እንደ እፉኝትም ሐሞት በውስጡ ይሆናል የዋጠውን ሀብት ይተፋዋል እግዚአብሔርም ከሆዱ ውስጥ ያወጣዋል የእፉኝትን መርዝ ይጠባል፣ የእባብም ምላስ ይገድለዋል። የማሩንና የቅቤውን ፈሳሽ ወንዞቹንም አይመለከትም። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድኻውን አስጨንቆአል፣ ትቶታልም፣ ያልሠራውንም ቤት በዝብዞአል። ሆዱ ዕረፍትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምንም አልተረፈም። ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኞችም ሁሉ እጅ ታገኘዋለች። ሆዱን ሳይጠግብ እግዚአብሔር የቍጣውን ትኵሳት ይሰድድበታል፣ ሲበላም ያዘንብበታል። ከብረት መሳሪያም ይሸሻል፣ የናስም ቀስት ይወጋዋል። እርሱም ይመዝዘዋል፣ ከሥጋውም ይወጣል፣ ከሐሞቱም ብልጭ ብሎ ይሠርጻል። ፍርሃትም ይወድቅበታል። ጨለማ ሁሉ ስለ ከበረው ዕቃ ተዘጋጅተዋል። በሰው አፍ እፍ የምትባል እሳት ትበላዋለች። በድንኳኑ ውስጥ የቀረው ይጨነቅበታል። ሰማይ ኀጢአቱን ይገልጥበታል፣ ምድርም ትነሳበታለች። የቤቱን ባለጠግነት ይሄዳል፣ በቁጣው ቀን እንደ ፈሳሽ ውሃ ያልፋል። ከእግዚአብሔር ዘንድ የበደለኛ ሰው ዕድል ፈንታ ከእግዚአብሔርም የተመደበ ርስቱ ይህ ነው።